SBS Radio. SBS Radio, ከSBS ራዲዮ ዳውንሎድ በማድረጎ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት sbs.com.au/amharic ይጎብኙ። ይህን እድል አግኝቼ ለወገኔ የኢትዮጵያ ሕዝብ የመልካም ምኞት መግለጫ እንድሰጥ ስለፈቀድክልኝ በራሴና በዘውድ ምክር ቤቱ ስም እንደ ዘወትር ምስጋናዬን አቀርባለሁ። መጪው ዘመን የሰላም የጤና የብልጽግና የአንድነት ዘመን እንዲሆንልን ልባዊ ምኞቴን ገልጻለሁ። ይህ ያሳለፍነው አመትም ኢትዮጵያን ካለፉት ዓመታት ሁሉ በተሻለ ሰላማዊ ህይወትና ተስፋ ያደረግንበት አመት ነው። በአዲሱ ጠቅላይ ሚኒስትር ዶክተር አብይ ያየኑ አዲስ ተስፋ እንደያዝን በመጪው ጊዜ በፍቅርና በአንድነት ተዋደንና ተከባብረን ለሀገራችን ኢትዮጵያ እንደምንሰራ የኢትዮጵያ ዘውድ ምክር ቤት ፍጹም እምነቱ ነው። በዚህ ጊዜ የእግዚአብሔር ምሕረት በሀገራችን እየወረደ መሆኑን በሃይማኖት አባቶቻችን መካከል የወረደውን ሰላም ትልቅ ምልክትም ነው። የኢትዮጵያ ዘውድ ምክር ቤት አሁን የፈነጠቀውን ሰላም በጽሞና እየተከታተለ ነው። ይህንኑ ከምንም ጊዜ በተሻለ የተፈጠረውን አንጻራዊ ሰላም በመጠቀም በቅርብ ጊዜ ውስጥ እንደ እግዚአብሔር ፈቃድ ዘውድ ምክር ቤታችን ወደ ሀገር ውስጥ በመግባት ከኢትዮጵያ ሕዝብ ጋር በደስታውም ሆነ በመከራው አብረን ለመቆም እየተዘጋጀን ነው። ለዚሁም የአምላክ ፈቃድን እንጠብቃለን። መልካም አዲስ ዓመት ይሁንልን። እዚጋብሔር ኢትዮጵያና ልጆቿን ይባርክልን። sbs.com.au